በሶማሌ ብሔራዊ ክልላዊ መንግስት በሽንሌ ድርቅ ያደረሰው ችግር ከባድ ከመሆኑ አንጻር መንግስትም የሰጠው ትኩረት የተለየ እንደሆነ አንድ ከፍተኛ ባለስልጣን አስታውቀዋል። በአሁኑ ጊዜ ግን በእርዳታ ፍላጎትና አቅርቦት መካከል ክፍተት የለም ብለዋል። ለረሃብ የሚያጋልጠውና ለሰው ሕይወት ስጋት የነበረው ሁኔታም አልፏል ሲሉ ተናግረዋል። መለስካቸው አምሃ ተከታዩ ልኳል። በሶማሌ ብሔራዊ ክልል ካሉት ዞኖች መካከል በድርቁ ክፉኛ የተጎዳው የሲቲ ዞን እንደሆነ የኢትዮጵያ የአደጋ ስጋት ቅነሳ ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አበክረው ይናገራሉ። ትናንት በአሜሪካ ድምፅ ሬዲዮ በቀረበው ዘገባ የዞኑ ህዝብ እንደወከላቸው የተናገሩት የኮሚቴ አባላት እንደገለጹትም ድርቁ በእጅጉ ከባድ ነው ይላሉ አቶ ምትኩ አክለውም የዞኑ አጠቃላይ የህዝብ ቁጥር አምስት መቶ ሰባ አምስት ሺ አምስት መቶ በላይ እንደሆነና ከዚህ መካከል 475 ሺሁ ወይንም 82.5 በመቶው የድርቁ ተጎጂ መሆኑንም ያስረዳሉ። ስለሆነም ለዚህ ልዩ ሁኔታ መንግስትም የሰጠው ትኩረት የተለየ እንደሆነ ኮሚሽነሩ አብራርተዋል። ትላንትና በተገለጸ መሰረት ችግሩ ግዙፍ ነው። ምክንያቱም በዛ አካባቢ የሚጠበቁ ዝናብ ቀጣይ ዝናብ መጋቢት ላይ ነው። ባይር የሚባለው ምክንያቱም የሽንሌ ዞን የደጋውን የአየር ንብረት ነው የሚከተለው። ስለዚህ ምስራቅ አድርጌ ምዕራብ አድርጌ የሚያገኙት አይነት ዝናብ ነው የሚያገኘው። ስለዚህ ባለፈው ክቡር ጠቅላይ ሚኒስትርም በሄዱበት ወቅት ህዝቡ ያነሳው ይህንኑ ነው። ድርቁ እስከ መጋሄድ ድረስ ስለሚቆይ ልዩ ትኩረት ሊሰጠን ይገባል በሚል መነሻ የኢትዮጵያ መንግስትም ልዩ ትኩረት በመስጠት አንደኛ ከተለያየ ሴክተር መስሪያ ቤት የተውጣጡ ባለሙያዎችን እዛ መድቦ ዞኑን ድጋፍ የሚያደርጉበት ሁኔታ ተመቻችቷል። ከክልል ቢሮ ከተውጣጡ ባለሙያዎች ጋር መቀናጀት የጤናም፣ የፌዴራል ጉዳዮች፣ የአደጋ መከላከል፣ የእርሻ ተፈጥሮ ሀብት፣ የእንስሳትና ሀብት እነዚህን እና ሌሎችንም የትምህርት ባለሙያዎችን ያካተተ ቡድን እዛ ዞን ላይ ሆኖ እንዲደግፍ የተሰራ ያለበት ሁኔታ አለ። በሶማሌ ብሔራዊ ክልል ባሉ ዞኖች ሁሉ እርዳታ የሚያከፋፍለው በዋናነት የአለም የምግብ ድርጅት ወይም ወርልድ ፉድ ፕሮግራም እንደሆነ የገለጹት አቶ ምትኩ በዚህ ዞንም በአብዛኛው ስራውን እያከናወነ የሚገኘው ይኸው ድርጅት ነው። በአሁኑ ወቅት በአንዳንድ ስፍራዎች እርዳታ አይደርስም ተብሎ የተነገረውም ትክክል አይደለም ይላሉ። የዓለም ምግብ ፕሮግራም ተጠናክሮ ድጋፉን እንዲያደርግ በሰባቱም ወረዳዎች ውስጥ የሚገኙ ተረጃዎች ድጋፉን እንዲያደርግ የተነጋግረን በጋራ እየሰራንበት የምንገኝበት ሁኔታ ስላለ ክፍተቶች በአሁኑ ደረጃ የሉም ብሎ መውሰድ ይቻላል። ነገር ግን ድርቁ እስቀደም እንደገለጽኩ እስከ መጋይ ድረስ የሚቀጥል ነው የሚሆነው። ስለዚያ ስላለ ልዩ ትኩረት ሰጥቶ በእያንዳንዱ ወራ ደግሞ ሊሰራ ይገባል የሚለውንም አንስጠው ልንሰጠ ይገባል። ኮሚሽነር ምትኩ ካሳ የዞኑ ሕዝብ ከሶስትና ከአራት ወራት በፊት ወደ ነበረው አደገኛ ሁኔታ ሊመልሱት የሚችሉ የድርቅ ሁኔታዎች እንዳሉ አይቀበሉም። ይህ ደግሞ በሲቲ ዞን ብቻ ሳይሆን በመላ አገሪቱ የተፈጠረ እንደሆነ በመግለጽ የህዝቡ ጥያቄም እየተለወጠ መጥቷል፣ ብለዋል። አሁን ድርቁ ምንድነው ከሰው ህይወት ጋር ተያይዞ ጥያቄ ውስጥ የሚገባ አይደለም አልፏል። አልፏል። ስለዚህ አሁን ሁሉም ቤት በሀገራችን በአጠቃላይ በሁሉ እሱንም ጨምሮ እዚህ ዞንም ጨምሮ እያታሰበ ያለው ምንድነው ቀጣይ በልግን አሁን ያለው በመስሎ ልማት እንዴት ከችግሩ በዘላቂነት እንወጣለን የሚል ነው። አሁን የቀረብ ያለው ጥያቄ ዘራ አቅርቦት፣ ዝናብ በሚዘንብበት ሰዓት እንስሳቱን መልሶ ለመገንባት ሪስቶኪንግ የምንለው ያንን ጥያቄ እየጠየቁ ነው ያሉት። ምርት ዘር እንዲቀርብልን የሚል ጥያቄ ነው ያሉት። መስኖ እንዲስፋፋል የሚል ጥያቄ ነው እንግዲህ የተነሳ ያለው። ሌሎች አካባቢ የነሳውን ጥያቄ እዚህ ያነሳሉ። የእንስሳት ሀብታችን በመውት ለሞታ መልሰን እንድንቋቋም ይደረግልን። የልማት ጥያቄዎች ናቸው አሁን እየቀረቡት ያሉት እንጂ የለደራሽ እርዳታ አይደለም። ምክንያቱም የለደራሽ እርዳታ ሳይኖር ሲቀር ነው ሰው የሚሞተው። የለደራሽ ከቀረበ ማንም ሰው ቁርስ መስራት እንደሚመገብ ይመገባል። ስለዚህ ከድርቅ ባለፈው ድርሃም የሚያስገባ ነገር የለም። ያለፈው ዓመት የምህር ዝናብ አጥግቦ ባለመዝነቡና ከዚያም በፊት የበልግ ዝናብ ባለመጣሉ በኢትዮጵያ ከባድ ድርቅ ተከስቷል። ድርቁ የተንሰራፋበት የሀገሪቱ ክፍልም በእጅጉ ሰፊ ነው። በዚህም ምክንያት የዕለት ደራሽ የምግብና ሌሎች የአስቸኳይ ጊዜ እርዳታ ቁሳቁሶች የሚጠብቁ ኢትዮጵያውያንም ቁጥር አስር ነጥብ ሁለት ሚሊዮን መድረሱ ይታወቃል። ከዚህ በኋላ ይህን ያህል ሕዝብ ለመመገብ ከአንድ ነጥብ አራት ቢሊዮን የአሜሪካ ዶላር የማያንስ ገንዘብ ያስፈልጋል። ዛሬ በዓለም ላይ የአስቸኳይ ጊዜ እርዳታ የሚፈልገው የሰው ልጅ ቁጥር ባሻቀበበት ሁኔታ በዓለም አቀፍ ለጋሾች ዘንድ የኢትዮጵያ ስፍራ የት ይሆን? በነገ ዕለት እንመለከተዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ